በቀዳሚው የቃለምልልስ ክፍላችን ዶክተር ሚዛኔ አባተ የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ የሰብአዊ መብቶች ክትትልና ምርመራ ስራ ክፍል ገዲብ ዳይሬክተር የሰብአዊ መብቶች ግንዛቤ ደረጃ በኢትዮጵያውያን ባለሥልጣናትና ሕዝብ ዘንድ ኢሰመኮን የገጠሙ ተግዳሮቶችና የከወናቸው ስኬቶችን እንዲሁም የክትትልና ምርመራ አፈሳጸምን አንስተው ተናግረዋል። ወደ ቀጣዩና የመቋጫ ቃለ ምልልሳችን ያለፍ ነው። እንዲህ ነው አንዱ የአቅም ውስንነት አለ፣ ስራው ግን ከፍተኛ ነው ብለዋል። የአቅም ውስንነት ከገንዘብ ጋር የሚያያዝ ነው። የሰመኮ በመንግስት አካልነት ያለ ስለሆነ ድጎማውንም ሆነ በጀቱን ከዛ ነው የሚያገኘው። ከዛ ባሻገር የአለም አቀፍ ማህበረሰብ አባላትም እንደዚሁ ድጎማ የሚቸሩበት ጊዜ ያለ፣ በተለያዩ የሰብአዊ መብቶች ሁኔታዎችን በተለይ ከመከታተልና ያንን ሪፖርት ለማቀ ማቅረብ እንዲያግዝ ከቴክኒክና ስልጠናዎች ባሻገር እነዚህ ነገሮች ባሉበት ሁኔታ የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ነጻና ገለልተኛነቱ ምን ያህል ነው? ገንዘብ ሰጪ አካላት ምን ያህል ተጽዕኖአቸውን ወይም አጀንዳቸውን ለመግፋት እና ኢሰመኮ መልካም ስም አጀንዳቸውን ለማራመድ ይጠቀሙበታል የሚል ስጋት የሚያንጸባርቁ ወገኖች አሉ። ለእነዚህ ወገኖች የናንተ ምላሽ ምንድን ነው? ኢሰመኮ ምን ያህል ነጻ ና ገለልተኛ ነው። በጣም ጥሩ ጥሩ ጥያቄ ነው የተነሳው። እንግዲህ የኢትዮጵያ ሰብአዊ መብቶች ኮሚሽን እንግዲህ አሁን ለውጥ ከተደረገ በፊት ትልቁ እንደ አንድ የተቋሙ ድክመት ተብሎ ሲወሰድ የነበረው ተቋሙ ገለልተኛ አይደለም ነው የነበረው። ቤዚካሊ የመንግስት ማውዝ ፒስ ነው የመንግስትን አላማ ለማስፈጸም እንጂ ትክክል ሰብአዊ መብት ሰው ሲገኙ ለመግለጽ ሪፖርት ለማድረግ የሚሰራ አይደለም። ያንን የሚያመለክት የተወሰኑ ነገሮች እንዳሉኝም ድሮ ይገባኛል። ለምሳሌ አሁን አንዳንድ ጊዜ ከዓለም አቀፍ ሰብአዊ መብት የሚመለከቱ ተቋማቶች ሪፖርት ሲያወጡ ጉዳዩን በደንብ ተመልክቶ ሰፖርት ከማድረግ በተቃራኒ እነሱን የመውቀስ ኮንደምን የማድረግ ሪፖርቶችን ያለማውጣት ዘርፈ ብዙ ችግሩ እንደነበረች አይተናል። ይሄኛው ኮሚሽኑ እንደ አንድ ድክመት ብሎ የገመገመው የራሱንም ስትራቴጂክ እቅድና ተቋማዊ ለውጥ ሲያመጣ ያየው ጉዳይ ነው ማለት። ስለዚህ ጉዳይ እንዳይደገምና የሰብአዊ መብት ተቋም እንደመሆኑ መጤት ገለልተኛ ካልሆነ ስራውን መስራት አይችልም ባይ የሰብአዊ መብቶችን እነዚህ ብሔራዊ ሰብአዊ መብት ተቋም ይባላል። የኢትዮጵያ ሰብአዊ መብቶች ኮሚሽን እሱን የሚመለከተው የተባበሩ መንግስታት ድርጅት ሪዞሉሽን አለ። ፓሪስ ፕሪንሲፕል ይባላል ባጭሩ የፓሪስ መርሆች ምንድንለን? አንድ ብሔራዊ ሰብአዊ መብት ተቋም የእኛን ተቋም ጨምሮ ማለት ነው፣ ስራውን በተሳካ ሁኔታ ሊያሳካ የሚችለው ተቋማዊ ገለልተኝነት ሲኖር ነው። ይሄኛው ምንም የሚያጠራጥር ነገር ገለልተኝነት ሲባል፣ እርስዎ እንዳሉት አንዱ ከገንዘብ ጋር በተር ፋይናንሺያል ኢንዲፔንደንስ ነው። ምክንያቱም ገንዘብ የሚሰጡት አካል እጁን የሚጠመዙት ተቋም ከሆነ የሚፈልገውን ስራ በራሱ ቆሞ ሊሰራ አይችልም። ፋይናንሺያል ኢንዲፔንደንስ ማለት ነው። ሁለተኛ በሰው ሰው ኃይል ራሱ ኢንዲፔንደንት መሆን አለበት። ምን አይነት ሰዎች ናቸው ለምሳሌ ተቋሙን የሚመሩት ምን አይነት ሰዎች ናቸው በኮሚሽኑ ስራ የሚሳተፉት የሚለው ይሄኛው ኢንዲፔንደንት ሩ ኮምፖዚሽን የሚባለ ማለት ነው። በተቋማዊ አደረጃጀቱ ራሱ በፖለቲከኞች የታጨቀ ነው ወይ የሚለውን ነገር ሁለቱም ከነዚህ ነው። ሶስተኛው ኦፕሬሽናል ኢንዲፔንደንት ነው። በአሰራር ደረጃ ኦኬ ገንዘብ እንደ ልቡ ሊያገኝ ይችላል። የሚመሩትና በውስጡ ያሉት አካላት ደግሞ ኦኬ ፖለቲከኛ ፓርቲም አይደሉም፣ ምንም አይደሉም። ነገር ግን ፊልድ ሲወጣ ስራው መስራት የማይችል ከሆነና መንግስት ገዳ የሚያስቀምጥበት ከሆነ አሁን ከአሰራር ደረጃ ገለልተኛ አይደለማ። በእነዚህ አንፃር ነው የምናየው። የኢትዮጵያ ሰብዓዊ መብቶች ኮሚሽን እንግዲህ እነዚህ ነገሮች በሙሉ ይረዳል። እነዚህ ነገሮች አድሬስ ለማድረግ ከፍተኛ ጥረት ተደርጎ ሶም ሊያውቁ እንደሚችሉ እገነዘባለሁ። በአለም አቀፍ ደረጃ የሰብአዊ መብት ተቋማትን ደረጃ የሚሰጡት ኤ ስታተስ አክሬዲትድ የሆነ ተቋም ነው ኤስታታ አክሬዲትድ ማለት ምን ማለት ኢስ ፉሊ ኢንዲፔንደንት ማለት ነው። ይህን እንግዲህ ዓለም አቀፍ ፍረጃ ነው። ባይ ኢዝ ኖት ላይክ ማንኛውም ተቋም ሳይሆን በዚህ ላይ የሚሰሩ ተቋማት ተቋሙ ሙሉ በሙሉ ገለልተኛ ነው የሚል ነው። ይህን ለማድረግ እንግዲህ ብዙ ስራዎች እንደተሰሩ አውቃለሁ። እሱ ወደ እነሱ ጥያቄ ስመጣ እንግዲህ አሁን ኮሚሽኑ እንደተባለው ከተለያዩ ተቋማት ገንዘብ ያገኛል፣ መንግስትን ጨምሮ ማለት ነው። መንግስት እንግዲህ አንድ ማወቅ ያለብን ነገር የኢትዮጵያ ሰብአዊ መብቶች ኮሚሽን የመንግስት ተቋም ነው። በሕግ የተቋቋመ ተቋም ነው። ተጠሪነቱም ለሕዝብ ተወካዮች ምክር ቤት ነው። እንደዚያም ሆኖ ግን ገለልተኛ ነው። ገለልተኛ የሚያደርገው ምንድን ነው? አንደኛ ለመንግስት አስፈጻሚ አካል፣ ለጠቅላይ ሚኒስቴሩ፣ ለሚኒስትሮች ምክር ቤት አይደለም ተጠሪነቱ። በሀገሪቱ ውስጥ ላለው የመንግስት ከፍተኛ የስልጣን ባለቤት ለሆነው የሕዝብ ተወካዮች ምክር ቤት ነው። ስለዚህ እቅዱንም የሚያጸድቅለት፣ በጀት የሚመድብለት በአጠቃላይ የሚቆጣጠረው አካል ይሄ ነው ማለት ነው። ኦኬ ፕራክቲካሊ ገንዘብ ይመጣው ከሚኒስትሪ ኦፍ ፋይናንስ ወይ ፋይናንስ ሚኒስትር ሊሆን ይችላል፣ ግን የተጠሪነቱ አቅጣጫ ያለው ለዚህ ተወካዮች ምክር ቤት መሆኑ በራሱ ተቋሙ ገለልተኛ እንዲሆን ያስችለዋል ማለት። ስለዚህ የመንግስት አስፈጻሚ አካላት ኮሚሽኑን ገንዘብ በመስጠት ወይም በመንሳት ገለልተኝነቱን ሊሸረሽር የሚችልበት ፕራክቲካሊ አይኖርም። አሁን ባለው ሁኔታ አንድ ይሄ ነው። ስለዚህ ፋይናንስ እንወስዳለን፣ መንግስት ግዴታ ነው በጀት መበጀት ያ በጀት በቂ ላይሆን ይችላል፣ ግን እንዳልኩት በዛ በጀት በመጠቀም እጅ መጠን ዘዝድሉ በጣም ዝቅተኛ ነው፣ ወይም አሁን በአሁኑ ሰዓት እንደሌለ ስለፋቀው ማረጋገጥ ይችላለን። ያ ኢሹ አይነሳም። ከውጭ ያሉ ሰዎችም ሲያዩት እንደዚህ አይነት ጥርጣሬ ይኖራቸው ይችላል። በዚህ መልኩ ይመለከት። ሁለተኛ ከመንግስት ኮሚሽኑ የሚያገኛቸው በጀቶች በጣም ዝቅተኛ ነው ከምንሰራው አንጻር በጣም እናንተም እንደምታውቁት አሁን ዘርፈ ብዙ ስራዎችን ለማከናወን እየቻለን ነው። የመንግስት በጀት ግን እኔ እስከማውቀው ድረስ ከደሞዝ እና ከአንዳንድ የኦፊስ ኪራይ ያለፈ አይሆንም። ስለዚህ ፓሪስ ፕሪንስፕ ላይ እንደተመለከተ እነዚህ ተቋማት ከተለያዩ ተቋማት ጋር በ በመሰረት አንዱ ሊጠቀሙ የሚችሉት በጀት ድጋፍ፣ የቴክኒክ ድጋፍ በማለት ነው። በዚህ ረገድ በጣም ተአማኝነት ካላቸው ከተለያዩ መንግስት ተቋማት ሰፖርት ያገኛል። ኮሚሽኑ እነዚያን ሰፖርቶች ሲቀበል ግን የኮሚሽኑን ገለልተኝነት በምንም አይነት መልኩ ኮምፕሮማይዝ የሚያደርግ አይነት ኮሚትመንት አይገባም። ስለዚህ ፖዚሽኑ ክሊር ነው ማለት ነው። እነዚያ ተቋማት አንድ የሚገነዘበት ኮሚሽኑ የሚሰራው ኢትዮጵያ ውስጥ ሰብአዊ መብቶችን ለማስፋፋት ለማሳደግ ነው። በዚህ ላይ ኮንትሪቢዩት ማድረግ የምትፈልጉ ከሆነ ልድግፉን ትችላላቸው ነው። ኦኬ። ስለዚህ ሌላ ተጨማሪ አላማ የሚሆን ከሆነ ኮሚሽኑ ያንን የሚቀበልበት ስለዚህ ገንዘብ በጀትን በተመለከተ ና ይሄ በኮሚሽኑ ጋዜጠኛነት ሊያስከትለው የሚችለው በመለከት አይቲንክ ይሄን ነው ማለት ንፈልገ ኢትዮጵያ የሰብአዊ መብቶች ኮሚሽን ኢሰመኮ መጋቢት ሀያ ሁለት ቤቶችን የማፍረስ እና በግዳጅ ማስነሳትን አስመልክቶ አንድ መግለጫ አውጥተዋል። የእርሶ ክፍል ክትትልና ምርመራ ስራውን ሙሉ በሙሉ ባያጠናቀቅም የደረሱ ቅሬታዎችን የመስክ ምልከታ በማድረግ መረጃዎችን ማሰባሰብ መቻሉ ተገልጿል። በተለይ ይሄ የቤቶችን የማፍረስና በግዳጅ ማስነሳት አዲስ አበባ ክልል ብቻ የተወሰነ ነው ወይስ በመላ አገሪቱ ስር የሰደደ ነው? ከቤት ማፍረስ ጋር በተያያዘ አስገድዶ ከማስነሳት ጋር በተያያዘ በተለያዩ ቦታዎች ላይ ችግር እንዳለ ጥቆማ ይደርሰናል። ደው ዘርፈ ብዙ ነው፣ ይዘ አንድ አይነት አይደለም። ስለዚህ የፎርስድ ኢቪክሽን ወይም ደግሞ አስገድዶ ማስነሳት ወይም ደግሞ ቤት ማፍረስ ስንል በተለያዩ መንገድ መገለጽ የሚችል ነው። አንዳንዱ ዝም ብሎ የአስገድዶ ኢቪክሽን የሚለው የገጠር ቦታንም ያለ ካሳ ማንሳት ለልማት ተብሎ የሚመለከት ሊሆን ይችላል። በተለያዩ አገሪቱ ክፍሎች የትኛው ችግር እንዳለ እንረዳለን። ነገር ግን እንደ ኮሚሽን ችግሩ በከፍተኛ ሁኔታ ተንሰራፍቶ የሚገኘው ተስፋፍቶ የሚገኘው እና እኛም እንደ አስቸኳይ ጣልቃ መግባት ያስፈልጋል ብለን ያሰብ ነው የቱ ነው የሚለው ነገር ነው። ስለዚህ የተለያዩ ቦታዎች ሊሆኑ ይችላል። ግን እኛ በጣም ተከታታይና ተደጋጋሚ ዘርፈ ብዙ ቅሬታ ሲቀርብበት የነበረው በአዲስ አበባ ዙሪያ እንግዲህ አዲስ ሸገር ከተማ ተብሎ በተቋቋመው አካባቢ ያለው የቤት ማፍረስ ነው። ይሄኛው እንግዲህ በተለያዩ በፊት በተለያዩ ከተሞች የገጠር መንደሮች ሲሰሞየሙ የነበሩ ቦታዎች ነበሩ። እንግዲህ ከዚያ ጋር በተያያዘ አዲሱም የከተማውን መሪ ዕቅድ ተግባራዊ እናደርጋለን በሚል ምክንያት በጣም በርካታ ሰዎች ቤታቸው ፈርሶባቸዋል። ተፈናቅለው ቤተሰብ ተበትነዋል። ልጆች ትምህርታቸው እንዲያቋርጡ ተደርጓል። እና ዘርፈ ብዙ ችግር ነው ማለት ነው። ስለዚህ እኛ የምናደርገው ምንድነው? ይህ ችግር በጣም በብዙ ሀገሪቱ ክፍል ሊሆን ይችላል። ልክ ሌላ ጊዜ እንደምናደርገው የችግሩን ግዝፈት እናይና መረጃ ሰብስበን በአንደኛው ላይ የእኛን ሪፍሌክሽን ከህግ አንጻር፣ ከሰብአዊ መብቱ አንጻር ያለውን እንድምታ ምን ይመስላል፣ መስተካከል ያለባቸው ነገሮች ምንድናቸው የሚለው ነው። ስለዚህ ወደፊት ደግሞ እየሰፋ ይሄዳል ማለት ነው። ከዚህ ልምድ በመውሰድ ደግሞ በሌሎች ላይ ያሉትን እያሰፋን እንሄዳለን። ግን አንድ ጊዜ ሀገሪቱን በሚመለከት ይንን ልናጠና አንችልም። ቅድም ያልኩት የአቅም ወሰንነት በጣም ወሳኝ ነው። ይሄ አገሪቱ ውስጥ ያሉ የመፈናቀል አስገድብ ማንሳት ጉዳዮች እናጠና ብንል የአንድ ዓመትም የሁለት ዓመትም ፕሮጀክት ይሆናል ማለት ነው። ነገር ግን ጉዳዮች ባይዘው ኢትዮጵያ ውስጥ ልጅነቶች እንደተጠበቀ ሆነው ተመሳሳይ ስለሆኑ በአንድ ቦታ ላይ የሚከሰቱ ጉዳዮችን በሚመለከት የምንሰጣቸው መላሾች ኮንቴክስቶቹ እንደተጠበቁ ሆነው ተአግባብነት ሊኖራቸው ይችላል ማለት ነው። ምክንያቱም ህጎቹ ላይ ተመሳሳይነት አላቸው፣ መርሆቹ ተመሳሳይነት አላቸው። በተወሰነ መልኩም የአሰራር ተመሳሳይነት ስላለ እነዚያ የምናወጣቸው ፓብሊክ ስናደርግ ለዚህ ይፋ ስናደርግ ለሌሎችም እንደዚሁ አስቀድመው እርምጃቸውን እንደገና ቆም ብለው እንዲያው ድል ይሰጣቸዋል ብለን ነው የምናስበው። በኢሰመኮ ግንዛቤ ወይም አተያይ፣ ኢትዮጵያ ውስጥ ያሉ የሰብአዊ መብቶች ጥሰቶችን በአሳሳቢነታቸው ወይም አስከፊነታቸው ረገድ የሚጠቅሳቸው ምን አይነት የሰብአዊ መብት ጥሰቶች ናቸው? ብርቱ፣ አስጊ፣ አፋጣኝ እርምጃ ሊወሰድባቸው ይገባል የሚባሉ አስከፊ ወይም የጅምላ ሰብአዊ መብቶች ጥሰቶች ኢትዮጵያ ውስጥ በምን መልኩ ነው የሰመኮ ቅደም ተከተል ሰጥቶ የሚያነሳቸው? በጣም ጥሩ ነው። እንግዲህ የሰብአዊ መብት ጥሰት አይነቶችን ባይመለከት እንግዲህ በቅደም ተከተል ለማስቀመጥ የተለያዩ ኮሚሽኑም ውስጥ ቢሆንም የተለያዩ ሀሳቦች ልንይዝ እንችላለን። ግን አንድ የምንስማማባቸው ነገሮች ሊኖሩ የሚችሉት አይ ቲንክ ብዙ የሰብአዊ መብት ጉዳዮች እና ጥሰቶች አሉ ብለን እናስባለን። ቅድሚያ ተሰጥቷቸው በመንግስትም ልሰራባቸው የሚገባቸው ማለት ነው። በተለያዩ አካባቢ በተለያዩ ሀገሪቱ ውስጥ እንግዲህ ቅድም ካልኩት ጋር ከሰላም እጦት ጋር በተያያዘ ካለመረጋጋት ጋር በተያያዘ ዜጎች ለበርካታ እና ተደራራቢ ለሰብአዊ መብት ጥሰቶች ይጋለጡ እናያቸዋለን። የህይወት የመኖር መብት አደጋ ላይ ወድቆ እናየዋለን። ለምሳሌ ከመፈላቀል ጋር በተያያዘ እንግዲህ ባለፈው በተደጋጋሚ ሪፖርታችን እንደገለጽ ነው ሰዎች ከመኖሪያ ቦታቸው ይገደላሉ፣ ይፈናቀላሉ። በአጠቃላይ ላይቭሊሁዳቸውን እንደሚያጡ እናቃል እንግዲህ ያው እንደውም አንዳንድ ጊዜ ከተፈናቀሉበት ቦታ ሄዱ የተፈናቃይ ካምፕ ውስጥ ድግድ ግብያ እንደሚገደል በባለፈው ሪፖርታችን ላይ ወለጋ ላይ ያለውን ለማሳቸው ላይ። ስለዚህ የህይወት መብት በአጠቃላይ አንድ ሰው ለመኖር የሚያስፈልገውን ነገር መዘርዘር ይቻላል። እነዚያን ሁሉ ተግባራዊ የማይደረግበት ሁኔታ ሊፈጠ ከቅርብ ጊዜ ወዲህ ደግሞ እያየን ያለ ነው። እንግዲህ ከመፈናቀል ጋር ያሉ ጉዳዮች እና ከመንቀሳቀስ ጋር መንቀሳቀስን መግለጽ እንችላለን። ምክንያቱም አሁን እንግዲህ ከታጣቂዎች ጥቃት ጋር በተያያዘ ካለመረጋጋት ወደ ዜጎች ከሚፈልጉት ቦታ ላይ ተንቀሳቅሰው ህይወታቸውን የመመስረት ሁኔታ አይታይም። ስለዚህ የመንቀሳቀስ እና በፈለጉበት ሙያ ተሰማርቶ የመኖር መብትም እንደዚሁ አፈጻጸም ላይ ክፍተቶች ሰፊ ክፍተቶች መኖሮች እናያለን። ከቅርብ ጊዜ ወዲህ እና ደግሞ በተለይም እንደገና እየገረሽ ያለው ደግሞ የነጻነቶች እነዚህ ኢንዲቪዥዋል ፍሪደምስ የሚባሉት ለምሳሌ አሁን ሀሳብን የመግለጥ መብቶች ለምሳሌ ጋዜጠኞች ወይም ደግሞ ብሎገሮች እነዚህ ሀሳባቸውን ሲገልጹ የመታሰር ሁኔታዎች ይኖራሉ ማለት ነው። ይህንንም መውሰድ እንችላለን። ሌላኛው እንግዲህ ከስር ጋር በተያያዘ የዜጎች ከወንጀል ፍትህ እንለዋለን ከክሪሚናል ጀስቲስ ጋር በተያያዘ መብቶች ክፍተቶች አሉ። ለምሳሌ አንድ ሰው ለምሳሌ በወንጀል የሚያዘው መቼ ነው ከሚለው ጀምሮ አሁን ሰዎችን ዝም ብሎ የማሰር በህጉ ላይ የሚለው ምንድን ነው? አንድ ሰው ሊያዝ የሚችለው በወንጀል በቂ ጥርጣሬ ይኖራል። ሪዝናብል ሰስፒሽን መኖር አለበት። ያኛው ሳይረጋገጥ ሰዎችን መያዝ፣ ከያዝ በኋላ በሚፈልገው ጊዜ ፍርድ ቤት አለማቅረብ፣ ፍርድ ቤት ከቀረቡ በኋላ የፍትህ መራዘም፣ ወይም ደግሞ ስፒዲ ትሪያልን አለመጠበቅ፣ ፍርድ ቤቶች በዋስ እንዲፈቱ ሲጠየቅ የፍርድ ቤትን ትዕዛዝ አለማክበር፣ እነዚህ ነገሮች ሰፊ የሆኑ ክፍተቶች አሉ። ከዚህ በተጨማሪ አንድ ሰው ሚይዘው ማን ነው? ሲጀመር ወንጀል ተፈጸመ ከተባለ በህግ ውስጥ ይታወቃል። ፖሊስ አለ። ፖሊስ ጣቢያ ይወሰዳል። የመሳሰሉ ነገሮች አሉ። ስለዚህ አሁን ከዚህ ከፍትህ በፍትህ እና በወንጀል እና በወንጀል ስነስርዓት ህጉ ስልጣን ያልተሰጣቸው ሰዎችን ሰዎች ተጠርጣሪ ብሎ የመያዝና የማቆየት አን ኦፊሻል ፕሌስ ኦፍ ዲቴንሽን የምንላቸው ለምሳሌ ልዩ ሀይል ካምፕ፣ መከላከያ ካምፕ ለረጅም ጊዜ ማሰር እነዚህ ነገሮች ከፍተኛ የሆነ የሰብአዊ መብት ችግር ያለባቸው ናቸው፣ መስተካከል አለባቸው ብለን ናስባል። አሁን ያነሳኋቸው ጉዳዮች በቅደም ተከተል የተቀመጡ ናቸው ለማለት ሳይሆን እኔ አሁን በመጣልኝ መሰረት ዋና ዋና የሰብአዊ መብት ጥሰቶች ና ጉዳቶች ተብለው የሚዘረዘሩት ነገሮች ናቸው እነዚህ ብቻ ናቸው ለማለት ሳይሆን በዋነኛነት እነዚህ ቅድሚያ ተሰጥቶ ረካከል የሚገባቸው ናቸው ብዬ አስባል። ሌሎች ዶክተር ሚዛኔ አባተ የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ የሰብአዊ መብቶች ክትትልና ምርመራ ስራ ክፍል ከፍተኛ ዳይሬክተር፣ ስለ ቃለ ምልልሱ እናመሰግናለን። እኔም በጣም አመሰግናለሁ። ግሪስትልኝ እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር።